ፕሬዚዳንት ባራክ ኦባማ ከትናንት በስቲያ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ባደረጉት አዲስ አበባ ውስጥ በሰጡት ጋዜጣዊ ጉባኤ ለጋዜጠኞች ጥያቄ በሰጡት መልስ የዚያችን ሀገር መንግስት በዲሞክራሲያዊ መንገድ እንደመረጠ አድርጎ መግለጻቸው ከብዙ የሰብአዊ መብት ተቆርቋሪ ድርጅቶች ትችትን አስከትሏል። ፍሪደም ሀውስ የተባለው መሰረቱ እዚህ ዩናይትድ ስቴትስ የሆነው ድርጅት ኢትዮጵያ ተገቢ ያልሆነ ሙገሳ ከዩናይትድ ስቴትስ ተችሯታል ሲል መግለጫ አውጥቷል። ፕሬዚዳንት ኦባማ ገዢው ፓርቲ ኢህአደግ ሙሉ በሙሉ የምክር ቤት መቀመጫዎችን ያሸነፈበትን ያለፈውን ግንቦት የኢትዮጵያ ጠቅላላ ምርጫ ዲሞክራሲያዊ ሲሉ መግለጣቸው መሰረታዊ ስህተት ነው ብለዋል። ማርክ ፔለገን የፍሪደም ሀውስ ፕሬዚዳንት የኢትዮጵያ መንግስት በዲሞክራሲ የተመረጠ ብሎ መግለጽ የዲሞክራሲን ደረጃ ዝቅ ከማድረግም በተጨማሪ ዲሞክራሲያዊ ማህበረሰብ የሚታገሉ የብዙ ኢትዮጵያውያንን ጥረት እንደማኮሰስ ነው ብለዋል። ፕሬዚዳንት ኦባማ የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ ብሎ መግለጻቸው እንዲሁ የዓለም አቀፉን የሰብአዊ መብት ድርጅት የአምነስቲ ኢንተርናሽናልና የሂውማን ራይትስ ዎችንም ትኩረት ስቧል። ሁለቱም ድርጅቶች ፕሬዚዳንቱ ተሳስተዋል በማለት መግለጫ ወጥተዋል። በቅርቡ ከእስር ቤት የተፈታችው ጋዜጠኛ ርዕዮት ዓለሙ ለጋርዲያን ጋዜጣ በሰጠችው ቃለ ምልልስ ተገቢ ያልሆነ እውቅና ለኢትዮጵያ መሪዎች በመስጠት ፕሬዝዳንት ኦባማን ወቅሳለች።